ቮይስ ኦፍ አሜሪካ በትግራይ ክልል ምርጫ ተሳትፈው የምክር ቤት ወንበር ያላገኙ ፓርቲዎች በክልሉ የፖለቲካ እንቅስቃሴ ተሳታፊ እንዲሆኑ እንደሚሰሩ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ምርጫውን ተከትሎ በተደረገ ሰልፍ ላይ ተናግረዋል። ሰልፉ በኮቪድ-19 ወረርሽኝ ውስጥ መካሄዱ ትክክል አይደለም ሲሉ የተቹም አሉ። ሙሉጌታ አጽባሃ ከመቀሌ ተከታዩን አጠናቅረዋል። በትግራይ ክልል የተካሄደው ምርጫ መጠናቀቁን ተከትሎ በዛሬው ዕለት በተለያዩ የክልሉ ከተሞች የድጋፍ ሰልፍ የተካሄደ ሲሆን በመቀለ ከተማ በነበረው ሰልፍ ተገኝተው ንግግር ያሰሙ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ምርጫው ውጤታማ ሆኖ እንዲጠናቀቅ አበርክቶ ላደረጉም የትግራይ ሕዝብ በተለይ ወጣቱ ሊመሰገኑ ይገባል ብለዋል። እንዲሁም የፖለቲካ ፓርቲዎች የሀሳብ ልዩነት ብቻ በማንጸባረቅ መልካም የፖለቲካ ባህል ስላሳዩ በማለት አመስግነዋል። ተሳትፎ ብዝምልከት ፖለቲካዊ መፍትሄ አላይ ብምኳኑ፣ ቀጣይ ተሳትፏችሁ በሚመለከት ፖለቲካዊ መፍትሄ አስፈላጊ በመሆኑ ከእናንተ ጋር ተወያይተን በትግራይ ፖለቲካ ቀጣይ ተሳትፏችሁ እንዴት መረጋገጥ እንዳለበት ለመመካከር ዝግጁ ነን ነው ያሉት። የምርጫ ስርዓቱም በቀጣይ እየተስተካከለ በመሄድ የዲሞክራሲ ስርዓቱ ለማስፋት ይሰራል በማለት ተናግረዋል። ለፓርቲያቸው ህወሀት አመራርና አባላት ብለው ባስተላለፉት መልእክት የትግራይ ህዝብ ከነሱ ለውጥ እንደሚጠብቅ ገልጸዋል። ህዝብ ዝተዋሃበና ሕድሪ ብግቡ ክንፍጽም ብቃል እንተይኮነ ብተግባር ሽግር ሰናይ ምሕድራር በህዝብ የተሰጠን ኃላፊነት በሚገባ እንድንፈጽም ለዚህ ህዝብ በቃል ብቻ ሳይሆን በተግባርም የመልካም አስተዳደር ፍትህ፣ ችግሮች እንዲሁም ስራ አጥነትና ሌሎች ችግሮች ለመፍታት ቀንና ሌሊት ልንሰራ ይገባል። ከዚህ ባለፈ ኃላፊነቱ ለግል ጥቅም እያዋለ የተገኘ አመራር በቆየ ህግ ብቻ ሳይሆን በሌላ የከፋ ህግ እንዲቀጣ እናደርጋለን። ለህዝብ እያስቸገር በስልጣን ላይ መቆየት መታሰብ ብቻ ሳይሆን ሊታለምም አይገባም ነው ያሉት። በሀገራዊ ጉዳይ ባሰሙት ንግግርም ትግራይ ለማጥቃት በየጊዜው የሚደረግ እንቅስቃሴ ይቁም ብለዋል። እንዲሁም የክልሉ ተወላጅና ሌሎች የፖለቲካ እስረኞች ይፈቱ፣ ሀገራዊ የሆነ ሁሉንም ያሳትፍ መድረክ በማዘጋጀት ሀገር ሊመራ ይገባል በማለት ገልጸዋል። በዛሬው ዕለት በመቀለ ከተማና ሌሎች የክልሉ ከተሞች የተካሄዱ የድጋፍ ሰልፎች በማህበራዊ መገናኛ ብዙ ሰዎች ለኮሮና ቫይረስ በስፋት ያጋልጣል በማለት እየተቃወሙት ይገኛል። አሸናፊ ወልዶ የመቀለ ከተማ ነዋሪ ነው። በቅርቡ የኮሮና ቫይረስ ወረርሽኝ በክልሉ አስኪ ደረጃ ላይ መድረሱ በመገንዘብ መንግስት የክልሉ አስቸኳይ ጊዜ አዋጅ አራዝሞ እያለ እንዲህ አይነት ህዝብ በስፋት የሚሳተፍበት ሰልፍ ማካሄድ ህጉ ተጥሷል ብሏል። እንዲሁም በአዋጁ ምክንያት ገደቦች ተቀ ጠው እያሉ ሰልፍ ማካሄዱ ኃላፊነት የማይሰማው የሚያደርገው ነው በማለት ተችቷል። ይህ አዋጅ ራሱ እንኳን በቅርቡ ነበር የተራዘመው ለአራት ወር። ይህን አዋጅ እንኳን ያላከበረ ሰልፍ ነበር ማለት ነው የምችለው ምክንያቱም እንደዚህ ኮሮና እየተስፋፋ ና ጉዳቱ እየጨመረ በመጣበት ጊዜ እንደዚህ አይነት ሰልፎች ማድረግ በጣም አደገኛ ነው ብዬ የማስበው ገና ማለት ምልክቶችን የማያሳዩ ሰዎች አሉ። በማስመርመር ባልጀመርክበት ጊዜ ላይ ቫይረስ ማንጋ እንዳለ ማወቅ በማችልበት ጊዜ ላይ እንደዚህ ህዝብ ሰብሰበ ወደ ሰልፍ ማውጣት አደጋው እንደሚጨምረው ግልጽ ነው። ሁለተኛ ደግሞ ይህን ሰልፍ የተጠራው በመንግስት ደረጃ መሆኑ ደግሞ አዋጅ ያወጣው ብዙ ቦታዎች እየከለከለ ያሉ፣ ምክንያቱም እንደ ባህር ምናምን ሊሚት አላቸው የሰዓት ሊሚት በ በተደረገበት አካባቢ ወይም ከተማ ላይ እዚ አይነት ሰልፎች ስጠራ ከሸለልተኝነትም በላይ ነው። ለምን እንደተደረገም ግራ እስኪገባ ድረስ ነው። በትግራይ ክልል በኮሮና ቫይረስ የተያዙ ሰዎች ቁጥር እየጨመረ የመጣ ሲሆን በተለይ ከነሐሴ ወር ጀምሮ በየቀኑ የሚያዙ ሰዎች ቁጥር በመቶዎች የሚቆጠሩ ናቸው። በክልሉ እስከ ትናንት 5267 ሰዎች በቫይረሱ መያዛቸው ከክልሉ ጤና ጥበቃ ቢሮ የተገኘ መረጃ ያሳያል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም